ለመጽሔቱ ክፍለ ጊዜ ወደ ተሰናድት ዘገባዎች ስናልፍ ከተጀመረ አምስተኛ ወሩን ሊደፍን ጥቂት ቀናት የቀረው የኦሮሚያ ክልል ከተሞች ተቃውሞ ዛሬም በአንዳንድ ከተሞች በሚገኙ ትምህርት ቤቶች ትናንት ከትናንት በስቲያና ዛሬ በቢሾፍቱ ከተማና ደባዩ በተባለች የገጠር ቀበሌ እንዲሁም በበደሌ ከተማና ሌሊሳ ሃሮ ቶሬ በምትባል የገጠር ቀበሌ ተማሪዎች መታሰራቸውንና ባስለቃሽ ጢስ ምክንያት ሆስፒታል እንደገቡ ነዋሪዎችና ተማሪዎች ለአሜሪካ ድምጽ የኦሮምኛ ቋንቋ ዝግጅት ክፍል ገልጸዋል። ጃለኔ ገመዳ ያጠናቀረችውን ዘገባ ጽዮን ግርማ ታቀርባለች። በኢሊባቡር ዞን ለሊሳ ሃሮ ቶሬ በተባለች የገጠር ከተማ የአንደኛ ደረጃ ትምህርት ቤት ተማሪ የሆነ ገብረ ሚካኤል ዳባ የተባለ ተማሪ ለአሜሪካ ድምጽ እንደተናገረው ማክሰኞ ዕለት የመማር ማስተማር ሂደቱ በአግባቡ እየተከናወነ ባለበት ወቅት የወረዳው አስተዳዳሪ የትምህርት ቤቱ ቅጥር ግቢ ውስጥ ገብቶ ከአንድ ቀን በፊት በግቢው ውስጥ ተማሪዎች ዘፈን ሲዘፍኑ እንደነበር በመግለጽ ሰብስበው እንደሚያነጋግሯቸው ሲናገሩ፣ ተማሪው ዘፈን ተዘፍኖም ከሆነ ሊጠየቁ ይገባ የነበረው በእለቱ መሆኑን በማስረዳት ለመሰብሰብ ፈቃደኛ ለመሆናቸውን ሲናገሩ፣ በተፈጠረ ረብሻ ከወረዳው የኦሮሚያ ፖሊስ በመኪና ተጭኖ ሲመጣ ተማሪዎቹ ሸሽተው ጫካ እንደገቡ ይናገራል። መንገድ ላይ እንኳ የሚተላለፉ ሰዎችን ከቀብር ተመላሾችን ሳይቀር እያቆሙ ከየት እንደሚመጡ ሲጠይቁ ነበር። ከተማሪዎቹ መካከል ሁለት ተማሪዎችን ይዘው ቤተሰብ ሊጠይቅ ሲሄድ ቀድሞ ነበር በስነ ስርዓት ማሳደግ ብለው ቤተሰቦቻቸውን ሳይቀር ደበደቡ። ተማሪ ገብረ ሚካኤል እንደሚናገረው እነዚህን ሁለት ተማሪዎች በደሌ ከተማ ወደሚገኝ ፖሊስ ጣቢያ አዘዋውረዋቸዋል። በተያያዘም በደሌ ከተማ በሚገኘው የበደሌ ሁለተኛ ደረጃ ተማሪ ተስፋዬ ፉኝዶ ለአሜሪካ ድምጽ ሲናገር ማክሰኞ እለት በበደሌ ሁለተኛ ደረጃ ትምህርት ቤት ድንጋይ ተወረወረ በሚል የፌዴራል ፖሊስ ትምህርት ቤቱ ቅጥር ግቢ ገብቶ አስለቃሽ ጭስ መልቀቁንና ከሰማኒያ አንድ ተማሪዎች በላይ ሆስፒታል መወሰዳቸውን ነው። ስታቱ ቁጡቁና ናዬ በእያንዳንዱ ክፍል እየገቡ አስለቃሽ ጢሱን የወረውሩ ነበር። በርካታ ተማሪዎች በጢሱ በመታፈናቸው ተጎድተው ወደ ሆስፒታል ተወሰዱ። መጀመሪያ ሰማንያ አንድ ነበሩ። አሁን አርባ አንድ የሚሆኑት እዚያው ተኝተው ይገኛሉ። ከነዚህ መካከል ለሕይወታቸው የሚያሰጋቸው አሉ። እንዲያውም አንዲት ተማሪ ለበለጠ ሕክምና ወደ ጅማ ሆስፒታል ተወስዳለች። ይኸው ተማሪ አያይዞ እንደሚናገረው በከተማው ውስጥ የሚካሄደው ድብደባና እስራት ተማሪ ላይ ብቻ የተገደበ እንዳልሆነ ጠቅሶ እርሱ የሚያውቃቸው ጸጉር አስተካካይና ነጋዴ ጭምር መታሰራቸውን ይናገራል። የበደሌ ከተማ ምክትል አስተዳዳሪ አቶ ግርማ ተረፈ ስለ ጉዳዩ ተጠይቀው ፖሊስ ከትምህርት ቤት ግቢ ውስጥ ገብቶ ተማሪዎች ላይ አስለቃሽ ጭስ አለመወርወሩን ተናግረው ሞራ መነበሩም ሳቲ በአኔ የሮ ጀሪ አካ ደርበቹፍ ያለኒ ረኮ ንታኔ ሁሙ ከንሰነዩ ፉል ዱረ መነበሩምሳ ረት መሌ ሞራ መነበሩምሳ ተማሪዎቹ ከግቢው ከወጡ በኋላ ድንጋይ የመወርወር ሙከራ አድርገው ነበር። ልጆቹ ድንጋዩን እንዳያወረውሩ ተማሪዎችም እንዳይጎዱ በማሰብ ችግር እንዳይፈጠር በመስጋት ፖሊስ እንዲበተኑ አደረገ እንጂ ሆን ብሎ በልጆቹ ላይ የፈጠረው ችግር የለም። ፖሊሱም የፌዴራል ሳይሆን የከተማው ፖሊስ ነው። በጢስ ተጎዱ የተባለው የፈጠራ ወሬ ነው። ደንግጠው የወደቁ አንድ ስድስት የሚሆኑ ሆስፒታል ተወስደዋል። ተማሪዎቹ ምን አይተው እንደደነገጡ የተጠየቁት ምክትል አስተዳዳሪው ተማሪዎቹ ህጻናት ስለሆኑ የፖሊስ ዱላ ሲያዩ አንዱ በአንዱ ላይ ተደራርቦ በመውደቅ እንደተጎዱ ተናግረዋል። በተያያዘም በቢሾፍቱ የገጠር ከተማ በሚገኝ ዶባዩ አንደኛ ደረጃ ትምህርት ቤት ተማሪዎች ሰላማዊ ሰልፍ ለማድረግ ከግቢው ውስጥ እንደወጡ በፖሊስ መከበባቸውንና አራት መታሰራቸውን፣ በዚሁ ትምህርት ቤት ተማሪ የሆነ ተማሪ ረጋሳ ተቸው ገልጾልናል። ተማሪዎቹ ሰልፍ ለመውጣት ምክንያት የሆናቸውም ከአካባቢው ተቆፍሮ የሚወሰድ ማዕድን መሰል ነገር እንዳለና ነገር ግን እስካሁን መንገድ፣ ስልክ፣ መብራትና የውሃ አገልግሎት እንደሌላቸው ተናግሯል። እንዲሁም በቢሾፍቱ ከተማ ሁለተኛ ደረጃ ትምህርት ቤት ትላንት ከሰዓት በኋላ ተቃውሞ ተነስቶ ወደ ሀያ የሚጠጉ ተማሪዎች መታሰራቸውን አቶ ነጋ ሙልጌታ የተባሉ ነዋሪ ነግረውናል። ስለ ሁኔታው የተጠየቁት የቢሾፍቱ ከተማ የፖሊ የመረጃ ክፍል ኃላፊ አቶ ደሞዝ የተጠቀሰው ነገር ውሸት መሆኑን በመግለጽ ምንም እንቅስቃሴ የለም ብለዋል።